ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የመጀመሪያ ቤት ገዢዎች የአምስት ፐርሰንት ተቀማጭ ፖሊሲና የአረጋውያን እንክብካቤ ሠራተኞች ደሞዝ ጭማሪ ከዛሬ ኦክቶበር 1 ጀምሮ ግብር ላይ ውለዋል። አውስትራሊያ ከእስራኤል ጋር ያላት የመከላከያ ውሎች በዘር ማጥፋት ተባባሪነት ሊያስጠይቃት ስለሚችል እንድታቋረጥ ዳግም ጥሪ ቀረበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ከዛሬ ኦክቶበር 1 መስከረም 21 አንስቶ ለመጀመሪያ ጊዜ ቤት ገዢዎች 5 ፐርሰንት ተቀማጭ ብቻ የሚያስቀምጡበት ፖሊሲ በግብር ላይ መዋል ጀምሯል። የቤቶች ሚኒስትር ክሌየር ኦኒል የተሻሻለው ፖሊሲ ለአስርተ ዓመታት በመንግሥት በኩል ተገሎ የነበረው አቅም መጣኝ የቤቶች ዋጋ ማመጣጠኛ ርቆ እንደሚሄድ ከቻናል ሰባት ጋር ባደረጉት ቃለ ምልልስ ገልጠዋል። ሚኒስትር ኦኒል ምንም እንኳ ፖሊሲው የቤቶች ዋጋን ያንራል፣ ሌበር የግብር ማስተካከያን በውል አልተወጣምና፣ ለቤቶች ዋጋ ንረት የኮንስትራክሽን ሁኔታዎች አስባብ ሆነው ቢነገሩም እኒህ ሁሉ አተያዮችን ተሻግሮ ከዛሬ አንስቶ ግብር ላይ ውሏል፣ ሲሉ ተናግረዋል። አያይዘውም እውነት ነው፣ ይህ ወጣት አውስትራሊያን ተጋፍጠውት ያሉትን የቤት ባለቤትነትና መልካም ዕድሎችን ዳግም መቅረጽ ነው። ናት ያንቺና የኔ ልጆች ከቀደሙት ትውልዶች የተለዩ የቤት ዕድሎች ገጥሟቸዋል እናም መንግሥት በዛሬው ዕለት ለኒህ ወጣቶች ድጋፉን ሊቸራቸው ይሻል ብለዋል። በሌላ በኩል ግና የአዲሱን የአምስት ፐርሰንት ተቀማጭ ፖሊሲ ተከትሎ የቤት ዋጋ ንረት ከፍተኛ ሬኮርድ አስመዝግቧል። ባለፉት ሁለት ዓመታት ውስጥ በመላ አውስትሬሊያ የቤቶች ዋጋ ማሻቀቡንና አስባቡም በቤት አቅርቦትና ፍላጎት መካከል ያለው ክፍተት መሆኑን የመስኩ ተንታኞች ገልጠዋል ጠቅላይ ሚኒስትር አንቶኒ አልቤኒዝም በበኩላቸው በአሁኑ ወቅት አማካይ የቤት ዋጋ 844 ሺህ ዶላር ሲሆን የዚህም 5% ተቀማጭ ማለት 42,200 ዶላር ይሆናል። ሲድኒ ውስጥ የ1 ሚሊዮን ዶላር ቤት መግዛት የሚሹ የመጀመሪያ ጊዜ ቤት ገዢዎች ለተቀማጭ የሚያሻቸው 50 ሺህ ዶላር ብቻ ይሆናል ሲሉ ተናግረዋል። የአልቤኒዚ መንግሥት ለቤቶች ግንባታ የሚውል 43 ቢሊዮን ዶላር በጀት መድቧል። በሌላም በኩል በአረጋውያን ክብካቤ መስክ ተሰማርተው የሚሰሩ ሬጅስተርድ ነርስ ከዛሬ አንስቶ በሳምንት የ60 ዶላር ከ20 ሳንቲም፣ ደረጃ 2 ኢንሮልድ ነርስስ፣ እንዲሁም 62 ዶላር ከ40 ሳንቲም የደረጃ 3 ፒሲኤ የግል ክብካቤ ሠራተኞች 39.50 ሳንቲም እንደሚያገኙ በጅሮንድ ቻልመርስ አስታውቀዋል። በመጪው ዓመትም ከወርሃ ኦገስት አንስቶ ታካይ የደሞዝ ጭማሪ እንደሚያገኙም አመልክተዋል። አውስትራሊያ ከእስራኤል ጋር ያላትን የመከላከያ ውሎች እንድትሰርዝ ተጠየቀም። የቀድሞው የአውስትሬልያ ሰብአዊ መብቶች ኮሚሽነር ክሪስ ሲዶቲ አውስትሬልያ ውሎቿን ከወዲሁ ካልሰረዘች እስራኤል ተከሳ ባለችበት የዘር ማጥፋት ወንጀል ተባባሪነት ልትጠየቅ ትችላለች ሲሉ አሳስበዋል። ሲዶቲ አውስትሬሊያ ኤፍ 35 ተዋጊ ጀት መለዋወጫዎችን ጋዛ ውስጥ ከሚፈጸመው የዘር ማጥፋት ጋር ተያያዥ ሊሆን እንደሚችልም ጠቁመዋል። የታሊባን መንግሥት አፍጋኒስታን ውስጥ የኢንተርኔትና ተንቀሳቃሽ የእጅ ስልኮች አገልግሎቶችን በመዝጋቱ በድጋሚ አገልግሎቱን ግብር ላይ እንዲያውል ዓለም አቀፍ ጥሪዎች እየቀረቡ ነው። በአገልግሎቶቹ መቋረጥ ከ43 ሚሊዮን በላይ የአፍጋኒስታን የኢንተርኔትና ስልክ ተጠቃሚዎች አገልግሎቶችን ያጡ መሆኑ ተነግሯል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 95 ኢትዮጵያ ብር ከ53 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያና ያሰመልን። ፐርዝ ፀሐያማ ይሆናል፣ ዝቅተኛ 8፣ ከፍተኛ 27። አድላይድ ያካፋል፣ ዝቅተኛ 10፣ ከፍተኛ 17። ሜልበርን ያካፋል፣ ዝቅተኛ 10፣ ከፍተኛ 16። ሆባርት ብራ ይሆናል፣ ዝቅተኛ 8፣ ከፍተኛ 17። ካምብራ ብራ ይሆናል። ዝቅተኛ 6 ከፍተኛ 19። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 28። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 19 ከፍተኛ 34። ዳዊን ፀሐያማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 30። አዲስ አበባ ዝናብ ይጥላል። ዝቅተኛ 12 ከፍተኛ 18። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የመጀመሪያ ጊዜ ቤት ገዢዎች የአምስት ፐርሰንት ተቀማጭ ፖሊሲና የአረጋውያን እንክብካቤ ሠራተኞች ደሞዝ ጭማሪ ከዛሬ ኦክቶበር 1 ጀምሮ ግብር ላይ ውለዋል። አውስትራሊያ ከእስራኤል ጋር ያላት የመከላከያ ውሎች በዘር ማጥፋት ተባባሪነት ሊያስጠይቃት ስለሚችል እንድታቋረጥ ዳግም ጥሪ ቀረበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።